ጠቅላይ ሚኒስትር አብይ አህመድ ያሸነፉት የኖቤል የሰላም ሽልማት ለኢትዮጵያ ሕዝብ የተበረከተ የአደራ ሽልማት ነው ሲል ጽህፈት ቤታቸው አስታወቀ። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በሰጡት መግለጫ ሽልማቱ የሚያዘናጋ ሳይሆን ለበለጠ ስራ የሚያነሳሳ ና ኢትዮጵያውያን አንድ ከሆንን ምን ማከናወን እንደምንችል ያመላከተ ነው ብለዋል። የጠቅላይ ሚኒስትሩን ስሜት ያጋሩ የቅርብ ሰዎችም እንደ እዳ ይቆጠራል ማለታቸውን ገልጸዋል። የኖቤል የሰላም ሽልማቱ ጠቅላይ ሚኒስትር አብይ አህመድ እና ኢትዮጵያ በዓለም አቀፍ መድረኮች ያላቸውን ተሰሚነት የሚጨምር መሆኑን ደግሞ የአሜሪካ ድምጽ ያነጋገራቸው አስተያየት ሰጪዎች ተናግረዋል። እስክንድር ፍሬው ተከታዩን ዘገባ አስተላልፈዋል። መሪያቸው በጩነት መቅረባቸውን ኢትዮጵያውያን የኦስሎውን ስነ ስርዓት በተለያዩ መንገዶች የተከታተሉ ጥቂቶች አይደሉም። ጠቅላይ ሚኒስትሩ ግን ዛሬም ስራ ላይ ነበሩ። ማሸነፍ አለማሸነፋቸውን ለማወቅ በቀጥታ ከመከታተል ይልቅ በመድበኛ ስራ ላይ ተጠምደው ነበር። ጽህፈት ቤታቸው እንደጠቆመው የ2019 የኖቤል የሰላም ሽልማት ኦስሎ ላይ ይፋ ሲደረግ እሳቸው ለዚህ ሽልማት ካበቋቸው አንዱ የሆነውን የሱዳን ጉዳይ ከሀገሪቷቻቸው አብደላ ሀምዶክ ጋር እየመከሩ እንደነበር ነው ጽህፈት ቤታቸው የገለጸው። አስደሳቹን ዜና የሰሙትም በዚያ ስራ ላይ እንዳሉ ነው ጠቅላይ ሚኒስትሩ የኖቤል የሰላም ሽልማት ማሸነፋቸውን እንደሰሙ የነበራቸውን ስሜት ያጋራኝ መዋዘ ጥበባት ዳንኤል ክብረት ነው። ልክ አንድን ጉዳይ ከጨረሱት በኋላ ወደ ቀጣዩ ነው። የስራ ባህላቸው እንደዛ ነው። አንድ ጉዳይ ይጨርሳሉ፣ ሲያልቅ ወደ ቀጣዩ ይሄዳሉ። ያን ጉዳይ እንድታነሳባቸው እና በዛ ጉዳይ ላይ ብዙ መነጋገር አይፈልጉም። ቀጣዩ ስራ ላይ ነው ማተኮር የሚፈልጉት እና እንዲህ አይነት ጉዳይ እጅግ ትሁት ናቸው እንዲህ አይነቶቹን ነገሮች በጣም በማድነቅ ና በጣም ከፍ በማድረግ ጉዳይ በእጅግ ትሁት ናቸው ና በቃ እኛ ሰራን እንድንሸለም አይደለም። የሰራ ነው ከመጣ እናመሰግናለን። እንደ እዳ ነው መቁጠር ያለብን። እሳቸው እንደ እዳ ነው የቆጠሩት፣ እንደ እዳና ብዙ ነገር ለመስራት እንደተከፈለ ቀብድ፣ ብዙ ለሀገር ለዓለም ለህዝብ ሰላምና አንድነት ለመስራት ህዝብ ቀድሞ እንደከፈለው ቀብድ ነው ያዩት። የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በሰጡት መግለጫም ተመሳሳይ ሀሳብ አንጸባርቀዋል። ሽልማቱ ለሁሉም የኢትዮጵያ ሕዝቦች የተበረከተ ነው ያሉት የፕሬስ ኃላፊው የመተባበራችን ውጤት ምን ሊሆን እንደሚችል ያሳያል በማለትም አብራርተዋል። ዛሬ ለመሪያችን የተሰጠው እውቅና ሽልማት እኛ ኢትዮጵያውያን አንድ ስንሆን፣ ስንደማመጥ፣ ስንከባበር፣ ለሰላም ለይቅርታና ለፍቅር አእምሯችንንና አካላችንን ስናስገዛ ሁሉንም ነገር ማሸነፍ እንደምንችል ታላቅ መልእክት ያስተላለፈ እውቅናና ሽልማት ነው። ስለዚህ ይሄ ሽልማት ምልክት የሚሆነው ላለፈው በአስራ ስምንት ወራት ለተሰሩ ስራዎች ሳይሆን በቀጣይ ስለምንሰራቸውም ስራዎች መልእክት ያስተላልፍልን። ከዚህ በኋላ ባሉት ጊዜያት እኛ ኢትዮጵያውያን በርካታ ልዩነቶች ቢኖሩንም ልዩነቶቻችንን በሰከነ ሁኔታ ሊያጣሉን፣ ሊያቃቅሩን፣ ሊከፋፍሉ የሚችሉ ነገሮችን ትንሽ ቦታ ሰጥተን በትልቁ አንድ ሊያደርጉን ሊያስማሙንና ሊያስተባብሩን የሚችሉት ተግባራትና ስራዎች ላይ ከሰራን የታሪካችንንም መልካም መልካም ነገር ካጎላን፣ እንከኖቹን በልካቸው ለትምህርት ብቻ ካነሳናቸው እኛ ኢትዮጵያውያን አሸናፊ እንደምንሆን እናም ይሄ ለኢትዮጵያውያን የተሰጠም የደራም ሽልማት አድርገን እንወስደዋል። በተለያዩ መስኮች የተሰማሩ ኢትዮጵያውያንም ሽልማቱ ትልቅ ትርጉም ያለው ከፍተኛ ግምት የሚሰጠው መሆኑን ተናግረዋል። ለስድስት ዓመታት በተባበሩት መንግሥታት ድርጅት የስልጣን እርከን ሶስተኛ ሰው በመሆን ያገለገሉት የቀድሞው አንደር ሴክሬተሪ ጄኔራል ኢትዮጵያዊው ዶክተር ተገኘወርቅ ጌቱ አንዱ ናቸው። በጣም ደስ ብሎኛል። ትልቅ ነገር ነው ለሀገራችን፣ ለሕዝባችን፣ ለአህጉራችን እና በጠቅላላ ለታዳጊ ሀገሮችም ትልቅ ነገር ነው። ያነቃቃል። ሁለተኛ ደግሞ ለሰላም ለሚሰሩ ኃይላት ትልቅ አስተዋጽኦ ያደርጋል። ለአካባቢያችን መረጋጋትና ሰላም አብሮ ለመስራትና አብሮ ለመኖር ለብልጽግናችንና ለሰላማችንም ጥሩ ትልቅ አስተዋጽኦ ያደርጋል። እንደ ኢትዮጵያዊነቴ ደግሞ በጣም ኮራለሁ። ትልቅ የሚያኮራ ድርጊት ነው። ይገባቸዋል። ዶክተር ተገኘ ወርቅ፣ እርስዎ እንግዲህ የተባበሩት መንግስታት ድርጅት አንደር ሴክሬተሪ ጀነራል ሆኖ ለስድስት አመታት አገልግለዋል። በዓለም አቀፍ ደረጃ ያለውን ሁኔታ ያውቁታል። ዛሬ የዶክተር አብይ አህመድን ማሸነፍ ተከትሎ ኢትዮጵያና እሳቸው በሰፊው በመገናኛ ብዙሀን እየተጠሩ ነው። በሀገር ውስጥ የወሰዷቸው እርምጃዎች፣ ነጻና ፍትሀዊ ምርጫ ለማካሄድ ቃል መግባታቸው፣ ኤርትራና ጅቡቲን ለማቀራረብ ያደረጉት ጥረት፣ በኬንያና በሶማሊያ መካከል ተፈጥሮ የነበረውን አለመግባባት ለመቅረፍ መስራታቸው፣ በሱዳን ለተፈረመው የሰላም ስምምነት የእሳቸው የተጫወ የተጫወቱት ሚና ሌሎችም እየተጠቀሱ ነው የሚገኙት እና ኢትዮጵያ በዚህ ሁሉ ምንድን ነው የምትጠቀመው አንድ ሰው የኖቤል ሽልማት ሲያሸነፍ የአንድ ሀገር መሪ አገሪቷ ከግለሰቡ በተጨማሪ ከመሪው በተጨማሪ የሚኖራት ትልቅ አሴት ነው ሁለተኛ ተመልካች ከውጭ ሀገር ጋር በሚኖር ግንኙነት ለኢኮኖሚ ፕሮስፔሪቲ ና ለመሻሻል የምናደርገው ጥረት ከውጭ ግንኙነት ጋር ፖዚቲቭ የሆነ አስተዋጽኦ ይኖረዋል አዎንታዊ የሆነ አስተዋጽኦ አዎንታዊ ሁለተኛ አሁን ባለው ሁኔታ የጀመሩትን ጅማሬ ወደፊት ለማስቀጠል የውጭ እርዳታና የውጭ ድጋፍ ኢንተርናሽናል ሰፖርት ለማግኘት ይቻላል። ሶስተኛ፣ በትንንሽ ነገሮች የሚቆራቁዙን አሁን ኢትዮጵያ ትዳክማለች ውስጣዊ ችግር አላት ከሚል አንዳንድ አግሬሲቭ የሆነ እርምጃ የሚወስዱ ኔሽኖች አሉ። ለምሳሌ እንደ ግብጽ እና ኢትዮጵያ ይህን ሪኮግኒሽን ማግኘቷ በኢንተርናሽናል ፎረምም ለምናደርገው የመደራደርና የመቆምንትን ድጋፍ ያስገኝልናል። ዓለም አቀፍ መድረክ ስለዚህ ትልቅ አስተዋጽኦ ያደርግልናልና ለእኛ ጥሩ እሴት ነው። ይህንን እሴት ይዘን ያንን መመንዘር የምንችልበት አስተዋይ ሆኖ እገምታለሁ። ደራሲና የማህበረሰብ ጤና አማካሪ የሆኑት ዶክተር ኤርሲዶ ለንዴቦም ሽልማቱ ያለውን ሰፊ ትርጉም አብራርተዋል። በጣም ደስ ብሎኛል፣ በጣም ደስ ብሎኛል። ያው ጠቅላይ ሚኒስትሩና አገሪቷ እንዳሸነፈች እንዳሸነፈች ነው የሚቆጥረው። ሰላም እንዳሸነፈ ቆጥራለው፣ ብሔረተኝነት እንደተሸነፈ ቆጥራለው። እንደዛ ነው ማየሆነ እንግዲህ ሽልማቱ ሲሰጥ የእሳቸው ስኬቶች ተዘርዝረዋል። በተለይ ለእርሶ የሚያመዝነው የትኛው ነው? ጠቅላይ ሚኒስትሩ በአንድ አመት ውስጥ ከሰሯቸው እንግዲህ የኖቤል የሰላም ኮሚቴው ሰብሳቢ በአንድ አመት ውስጥ የሰሩት ስራ ለዚህ ሽልማት ያበቃቸዋል ብለዋል። በአገር ውስጥም በውጭም ለኔ ትልቅ ሚዛን የሚደፋው ነገር በተመረጡ ጊዜ ለዚች ሀገር የሰጡት ተስፋ እዛ ባለሲመታቸው ላይ ያለው ንግግር እና እዛ ላይ እንደ ፍሎ ተካርታ የተቀመጠው ንግግር ነው ትልቁ ለኔ ከዛ ሲጥል በጎረቤት ሀገሮች የተሰራው የሰላም ስራም ቀላል የምትለው አይደለም። ከኤርትራ ጋር ያለው ስራም ትልቅ ብዬ ነው የምወስደው። ሱዳንን ስለማወቅ የሱዳን ናት ፊክስ ማድረግም ትልቅ ነገር ነው። ግን ኢትዮጵያ ውስጥ የፈጠሩት ተስፋና ኢትዮጵያ ትልቅ ሀገር እንደምትሆን ያሳዩት ነገር እና በአጠቃላይ እኔ ቀጥሎ ለሚሰሩት ስራ የተከፈለ ቀብድ ነው ዳውን ፔመንት ነው ብዬ ነው የምወስደው። ከስራውን በላይ ማለት ነው ከስራው የሰሩት ቀላል አይደለም ግን ከስራው በላይ ከአሁን በኋላ ለሚሰሩት ስራ የተሰጠ ቀብድ ነው ብዬ ነው ማስበው እና ከምንም በላይ ግን ለኢትዮጵያ ስጦታ ነው ብዬ አስባለሁ እና ዓለም ዓይኑ ኢትዮጵያ ላይ እንዳለ ያሳየበት ነው ብዬ ነው ወስደው። ዓለም ሲሪስሊ እንደሚያይን እንደ አገር ሲሪስሊ እንደሚወስደን እንደ ምስራቅ አፍሪካ ትልቅ አገር እንደ የአፍሪካ ዩኒየን መቀመጫ ትልቅ አገር ለአፍሪካ ሰላም፣ ለአፍሪካ ልማት፣ ለ110 ሚሊዮን ህዝብ ትልቅ ሀገር እንደሆነና አለም እንዳልረሳን የተረዳሁትና ደስታ የፈጠረልኝ ነገር ያለው፣ ኢትዮጵያ ከዚህ በኋላ ትንሽ ነገር አይመጥናትም ያሉት ደግሞ በስፖርት በንግድና በፖለቲካ ዘርፎች ተሳትፏቸው የሚታወቁት የቀድሞው የፓርላማ አባል ዶክተር አሸብር ወለ ጊዮርጊስ ናቸው። በእውነት እጅግ እጅግ እጅግ በጣም ነው ደስ ያለኝ። በመጀመሪያ ደረጃ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና ለኢትዮጵያ ህዝብ እንኳን ደስ ያለን እላለሁ ኢትዮጵያ ታሪክ ትልቅ ስፍራ የተሰጠው ነው። በአሁኑ ሰዓት እየተረዳን ያለነው ኢትዮጵያ በመሪዋ ጥረት በህዝቦቿ ጥረት የት ደረጃ ላይ እንዳለች ነው። የአለም ህዝብ ደግሞ ከኛ እየጠበቀ ያለው እንደዚሁ በይቅርታ በምህረት ልብ መሰባሰብ እንዳለብን፣ አንዱ ለአንዱ በጎ ማሰብ እንዳለበት፣ ለልማታችን በጋራ መነሳት እንዳለብን፣ ለዲሞክራሲያችን በጋራ መነሳት እንዳለብን ኢትዮጵያ ከእንግዲህ መሪዎቿም ፓርቲዎቹም ቢሆኑ ዜጋውም ቢሆን ትንሽ ነገር አይመጥነውም ብሎ ነው ያለም ህዝብ የሚጠብቀውና፣ የኢትዮጵያ ህዝብ በመጀመሪያ እንኳን ደስ ያለው ክቡር ጠቅላይ ሚኒስትራችንን ቤተሰቦቻቸውን በሙሉ እንኳን እንኳን ደስ ያላቸው ለማለት ፈልጋለሁ። የጠቅላይ ሚኒስትሩን የስራ ትጋት በቅርበት የመመልከት እድል እንዳለው የገለጸው መዋዘ ጥበባት ዳንኤል ክብረት በበኩሉ የሚገባቸውን እንዳገኙ ይናገራል። በጣም ነው ደስ ያለኝ። አንዳንዴ ቋንቋ በጣም ደካማ ነው። ሐዘኑንም ደስታ ነው ለመግለጽ የእሳቸውን ጥረት አያለሁ፣ በቅርበት ፍላጎታቸውንም ለመርዳት ሞክራለሁ። ራዕያቸውንም ብዙ ጊዜ በተለያየ መንገድ ሲገልጹ ታያለሁ እና እንዲህ አይነት ሽልማቶች እንደ በዓለም ላይ ይገባቸዋል ብዬ ከማስባቸው በእኔ እውቀት ልክ አንዱ እሳቸው ናቸው። ጥረታቸው አንዳንዴ ወደ ወገኖቹ መጣ ወገኖቹ ግን አልተቀበሉትም ይላል እዛ መጽሐፍ ቅዱስ ላይ እና በቅርበት የሚያቅህና በሩቀት የሚያውቅህ ሰው የሚመዝንበት በጣም ይለያያል። አንዳንድ ጊዜ ወጣ ስትል ከስሜት የመራቅ እድል ስላለህ ማለት ነው። ራቅ ስትል ከስሜት የመራቅ እድልና ትንሽ የማመዛዘን እድል ይሰጣል። ጥስት ገባ ደግሞ ትንሽ ስሜታዊ መሆን እድል ይከፍትልሃልና ያ ልዩነት የፈጠረው ይመስለኛል። ግን በጣም ነው ደስ ያለኝ እኔ እስከዛሬ ከሰሩት በላይ ወደፊት እንዲሰሩ ትልቅ ሸክምም ትልቅ አደራም ዓለም የጣለባቸው ይመስለኛል። መጋቢት 24 2010 ኢትዮጵያን የመምራት ኃላፊነት የተረከቡት ጠቅላይ ሚኒስትር አብይ አህመድ ለዓለም አቀፍ ክብር የበቁት በከፍተኛው ስልጣን ላይ ሁለት ዓመት እንኳን ሳይቆዩ ነው። ሁለት ዓመት እንኳን ሳይሞላቸው ነው። የሥራ ፍጥነታቸውን፣ የመፈጸም ብቃታቸውን የሚናገሩ በርካቶች በአጭር ጊዜ ብዙ መስራት መገለጫቸው እንደሆነ ያስረዳሉ። የቤተ መንግስቱ እድሳትና በዚያው ግቢ የሚገኘው የአንድነት ፓርክ ግንባታ የተጠናቀቀበትን ፍጥነት የተመለከቱ እንግዶች ትናንት በምረቃው ስነ ስርዓት ላይ ያንጸባረቁትም ይሄንኑ ነበር። ከመንግሥት መስሪያ ቤቶች፣ ዓለም አቀፍ ድርጅቶችና ተቋማት የእንኳን ደስ ያለሁት ምልክቶች እንደቀጠሉ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ